በኬንያ እየተካሄዱ ያሉ የወጣቶች ተቃውሞ ቀጠናዊ አንድምታ። በኬንያ የአገሪቱ መንግስት ያወጣውን የታክስ ህግ ተከትሎ ባለፈው ሳምንት በናይሮቢ ተጀምሮ በመላ አገሪቱ በተስፋፋው የተቃውሞ ሰልፎች ወጣቶች ከፖሊስ ጋር ተጋጭተው የሰው ህይወት እስከ ማለፍ ደርሷል። በአገሪቱ እንደዚህ አይነት ተቃውሞዎች የተለመዱ መሆናቸውን መጨረሻ ላይ በምክክር እንደሚፈቱ የሚናገሩት የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪው ዶክተር በለጠ በላቸው ሁኔታው ከቁጥጥር ውጭ የሚሆን ከሆነ ግን መረጋጋት በተሳነው የአፍሪካ ቀንድ ላይ ሌላ ስጋት የሚፈጥር ነው ይላሉ። ኑሯቸውን በናይሮቢ ያደረጉት ኢትዮጵያዊ አቶ ገመቺሳ በፍቃዱ በበኩላቸው አሁን ሁኔታው የተረጋጋ መምጣቱን ገልጸው ትላንት አይሎ በተካሄደው ተቃውሞ በኢትዮጵያውያን ላይ የደረሰ ጉዳት ስለመኖሩም እንዳልሰሙ ተናግረዋል። አስማማው አየነው ለዲሞክራሲ በተግባር ጥንቅራችን ተከታዩን አዘጋጅቷል። የኬንያ መንግስት ሀገሪቱ ያለባትን ግዙፍ ዓለም አቀፍ ዕዳ ወለድ ክፍያ ለመቀጠል ያስፈልገኛል በሚል ረቂቅ የታክስ ጭማሪ ሕግ በመቃወም ከቅርብ ቀናት ወዲህ በወጣቶች የሚመራ የማኅበራዊ ሚዲያ እንቅስቃሴ እየጨመረ መጥቷል። ይህን ተከትሎም ባለፈው ሳምንት በናይሮቢ ተጀምሮ በመላ ሀገሪቱ በተስፋፋው የተቃውሞ ሰልፎች ወጣቶች ከፖሊስ ጋር ተጋጅተው የሰው ሕይወት እስከ ማለፍ ደርሷል። ላለፉት ሀያ ዓመታት ኑሯቸውን በኬንያ ናይሮቢ ያደረጉት ኢትዮጵያዊው አቶ ገመችሳ በፍቃዱ ትላንት ማክሰኞ የነበረው ተቃውሞ በሰውና በንብረት ላይ ጉዳት እስከ ማድረስ የዘለቀ እንደነበረ ይናገራሉ። ትላንትና የነበረው ሰላማዊ ሰልፍ ወደ ማምሻው አሚን ከሰዓት በኋላ ቫዮለንት ሆኗል። ማለት ፓርላማው ካጸደቀ የ2024 ፋይናንስ ቢል የተባለውን ፓርላማው ካጸደቀ በኋላ ነው ችግሩ የተባባሰው ከዛ በኋላ ነው ፓርላማ ውስጥ ገብቶ ወጣቶቹ ፕሮቴስት ሲያደርጉ የነበረው። ወጣቶች በአብዛኛው ፓርላማ እንደገቡ እና ሌላም በከተማ ውስጥ ያለውን ሱፐር ማርኬቶችም ይሁን አንዳንድ የመንግስት ቦታዎችን፣ የመንግስት ኦፊሶችን የማቃጠል ሁኔታ ስናይ የነበረ ስንሰማ ነበረ። እንግዲህ ያው ወደ ማምሻው፣ ወደ ከሰዓት በኋላ ማለት ነው በጣም የተባባሰው። ብዙ ሰው እንደተጎዳ ነው ሲነገር የነበረው እስካሁን የሞተው ሰው ከአስር በላይ እንደሆነ ነው እየተነገረ ያለው። ሰልፉን ተከትሎ የኬንያው ፕሬዚዳንት ዊልያም ሩቶ የታክስ ጭማሪን በመቃወም በአገር አቀፍ ደረጃ ሰላማዊ ሰልፍ ካደረጉ በሺዎች ከሚቆጠሩ ወጣት ተቃዋሚዎች ጋር ለመነጋገር ዝግጁ መሆናቸውን በቃል አቀባያቸው በኩል ባለፈው እሁድ አስታውቀዋል። በዚህ ጉዳይ ላይ የአሜሪካ ድምፅ ያናገራቸው የአፍሪካ ቀንድና የመካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪው ዶክተር በለጠ በላቸው ኬንያ ከሌሎች የቀጠናው አገራት በተሻለ ሀሳብን የመግለጽ ነጻነት የምትሰጥ ሀገር ናት ይላሉ። ይሁንና ሰልፎች መጨረሻ ላይ በግጭት የመጠናቀቅ ሁኔታም በአገሪቱ ፖለቲካዊ ባህል እየሆነ መጥቷል የሚሉት ዶክተር በለጠም የአሁኑ ተቃውሞም ከኢኮኖሚያዊ ጉዳዮች ባለፈ የፕሬዚዳንት ሩቶ ቅቡልነት ላይ ከሚነሱ ጥያቄዎች ጋርም የተያያዘ እንደሆነም ይገልጻሉ። ፕሬዚዳንት ሩቶ ስልጣን ላይ ከወጡበት ጊዜ ጀምሮ ዋነኛው ትኩረታቸው ያደረጉት በቀጠናው በዓለም አቀፍ ደረጃ ያላቸውን ተሰሚነት ማቁልመት፣ ኬንያን ከምዕራቡ ዓለም ጋር ሙሉ በሙሉ ማወዳጀት እንደሆነ ይታወቃል። በዚህም ብዙ እርምጃዎች ተጉዘዋል። ግን አገሩ ውስጥ ያላቸው ተቀባይነት ተሰሚነት፣ ከውጭ እንዳለው የዲፕሎማሲ እንቅስቃሴ የተሳካ ነው ወይም የተዋጣለት ነው ብለን መናገር አንችልም። ተደጋጋሚ እንደተስተዋለው የውስጥ ቅቡልነታቸው ልጅትመሲ የምንለው በአመዛኙ ገና ያልተሳካ ያልተሟላ ያለ ሚሳቸው ከውጭ እንዳያገኙት አይነት ደረጃ ላይ መድረስ ያልቻለ ነው እና ሰፋ ተደርጎ ሲመለከት አብዛኛው ማህበረሰብ ከዚህ ቀደምም ከምርጫው ጋር በተገናኘ በተቀናቃኛቸው በራይላ ኦዲንጋ መሪነት እንደዚሁ ተቃውሞ ሲደረግባቸው ነበር። አሁን ደግሞ በታክስ ጉዳዮች ላይ ተቃውሞ እየመጣ ነው እና ድንገት ይህንን ነገር በሌላ መልኩ ማየት ከተቻለ ማለት የምንችለው እንቅስቃሴው የውስጥ ተቀባይነታቸውን ገና ያለመረጋገጣቸው ምልክት ነው። ለምርጫ ይሁን ለታክስ ጉዳይ ህዝቡ አደባባይ መውጣቱ የዛ መገለጫ እንጂ ዋነኛው ምክንያት ብቻ እንዳልሆነ ማሰቡ የተሻለ ይሆናል። የኢትዮጵያ ጎረቤትና የረዥም ዓመታት ወዳጅነት ባላት ኬንያ በርካታ ኢትዮጵያውያን ይኖራሉም። በሀገሪቱ እየሆነ ያለው ነገር እንደሚያስጨንቃቸው የሚናገሩት በናይሮቢ የሚኖሩት አቶ ገመችሳ እስካሁን ግን በኢትዮጵያውያን ላይ የደረሰ ጉዳት እንዳልሰሙ ይናገራሉ። ትናንትና የሆነው ነገር ለእኛም ስጋት ነው፣ ለሀገሪቷም ስጋት ነው። ብዙ ኢትዮጵያኖች በሀገሪቷ እንደሚኖሩ ይታወቃል፣ ጎረቤት ሀገር ስለሆነች። ነገር ግን እኔ እስካሁን በኢትዮጵያኖች ላይ የደረሰን ጉዳት አልሰማውም። የነበረውም ጉዳት ከተማ ውስጥ ዳውን ታውን ስለነበረ ብዙ ኢትዮጵያኖች እዛ አካባቢ አይኖሩም። ትንሽ ስጋት ያለው ናይሮቢ አጀሰንት ወደ ሆነችው ኪያምቡ አካባቢ ቶክስ እንደነበረ ማታ ይነገራል። እዛ አካባቢ ደግሞ ብዙ ች የእኛ ሰዎች ይኖራሉ። ግን የሰማነው ነገር የለም፣ እስካሁን የተጎዳ ኢትዮጵያዊ እንደሌለ ነው ባውቀው። ምናልባት እንግዲህ ውሎ አድሮ የሚመጣው ነገር አናውቅም፣ ግን እስከዛም የሚያሰጋ አይደለም። ትናንትና የነበረው ችግር በአብዛኛው መካከለኛ ከተማ ስለነበረ በዋና ከተማዋ ናይሮቢ ባለፈ፣ በደቡብ ምስራቅ የወደብ ከተማይቱ ሞምባሳ እና በምዕራባዊቱ የኪስሙ ከተማም ረቂቅ የፋይናንስ ሕጉን በመቃወም ሰልፎች መካሄዳቸው ታውቋል። ከዚህ በፊት ሲደረጉ እንደነበሩ ሰልፎች ይህም መጨረሻ ላይ በምክክር ይፈታል ብለው እንደሚያምኑ የሚናገሩት ዶክተር በለጠ ነገር ግን ሁኔታው ከቁጥጥር ውጭ የሚሆን ከሆነ መረጋጋት በተሳነው የአፍሪካ ቀንድ ላይ ሌላ ስጋትን የሚፈጥር ነው ይላሉም። በተደጋጋሚ ኬንያ ውስጥ እንዳየነው ይሄ ጉዳይ በድርድር መፍትሄ ያገኛል ተብሎ ይታሰባል። ስለዚህም የአጭር ጊዜ እንቅስቃሴ የመሆን እድል ይኖረዋል በአንድ በኩል ሲታይ። ይሄ ካልሆነና ልክ ከዚህ ቀደም የዛሬ አምስት ዓመት ከዛም በፊት ኢትዮጵያ ውስጥም ሱዳን ውስጥም እንዳየነው ወደ ሌላ ራፕሽንና ግርግር የሚያመራ ከሆነ በቀጠናው ብቸኛ ሰላማዊ የተረጋጋች ሀገርነት የምንላትም የሌሎቹ ውጣ ፈንታ ሊገጥማት የመቻል እድሉ ሰፊ ነው። የሚሆነው እንግዲህ ይሄ ከሆነ ይበልጥ በሌሎችም የቀጠናው ሀገራት ላይ ተጽዕኖ የሚያሳድር በቀጠናው ላይ ያለውን የኢኮኖሚ የፖለቲካ መረጋጋት ወደ ባሰ አቅጣጫ የሚመራ የመሆን እድሉ ሰፊ ነው። በደንብ እንደምናውቀው ኬንያ የኢስት አፍሪካ ኮሚኒቲን በስፋት እያንቀሳቀሰች ትገኛለች። እንደዚሁም ከምዕራቡ ዓለም ጋር ባላት ግብር የቀጠናው የሰላምና የደህንነት የኢኮኖሚ ማዕከል ወደ መሆን የተሸጋገረች ነበር አሁንም ናት ተብሎ ይታሰባል ያንን ወደኋላ የሚቀለብስ እንቅስቃሴ ኬንያ ውስጥ መደረግ ከጀመረ ዘንድ ይሄ በቀጠናው የሰላምና ደህንነት ጉዳዮች ላይ በኢኮኖሚ ጉዳዮች ላይ ሌላ አሉታዊ የሆነ እንድምታ ይኖራል ተብሎ ይታሰባል እና በትኩረት መከታተል ያስፈልጋል የታክስ ህጉን ያጸደቁት የኬንያ ህግ አውጪዎችም ቀደም ሲል በረቂቅ ህጉ ተካቶ የነበሩ በዳቦ በተሽከርካሪዎች ባለቤትነትና በግብይት ልውውጥ ላይ ሊጣሉ የታቀዱ አንዳንድ የቀረጥ ጭማሪዎችን ሰርዘዋል። በዛሬ ሁለት ደግሞ ፕሬዚዳንት ዊልያም ሩቶ የታክስ ህጉ እንደማይፈርሙና የወጣቶችን ተቃውሞ መቀበላቸው ማሳወቃቸው የተናገሩት አቶ ገምችሳ በፍቃዱ ይህም ሁኔታ ወጣቶቹ ለነገ የጠሩትን ተቃውሞ እንደሚያስቀርና ሰላማዊ ሁኔታ እንደሚፈጥር ታምኖበታል ይላሉ። የሚያረጋጋ ነገር ከፕሬዚዳንቱ ተሰምቷል። የሀገሪቷ ፕሬዚዳንት መግለጫ ሲሰጡ ነበር ከስቴታውስ አላጸድቀውም ኮንሲዳርጊ ያለው ብሎ የማረጋጋት መልዕክት መግለጫ ዛሬ ከትንሽ ሰዓት በፊት ነው የሰጠው አክቸዋሊ። ይሄንን ስለሰማን ደግሞ መረጋጋት ስሜት እየተሰማን ነው። እንግዲህ አገሪቷም ከአሁን በኋላ ከስጋቱ ታርፋለች ብዬ አስባለሁ። ይህ የፕሬዝዳንቱ ውሳኔ ፖለቲካዊ ብስለትን የሚያሳይ ነው የሚሉት የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪው ዶክተር በለጠ በላቸው፣ ለቀጠናው ሀገራትም ምሳሌ የሚሆን ነው ይላሉም። ይሄ በኬንያ ፖለቲካ ውስጥ ባህል እየሆነ መጥቷል። ሬሊ የፐብሊክ ፕሬዥሩ እየጠነከረ ሲመጣ ኮምፕሮማይዝ የማድረግ ልምድ በተደጋጋሚ ተስተውሏል። አሁንም የህዝቡ ተቃውሞ እያየለ ሲመጣ ተመሳሳይ የሆነ በመንግስት በኩል እርምጃ። ይሄ በአንድ በኩል በቀጠናው የማይስተዋለው የኬንያ ጉዳዮችን የህዝብ ፍላጎትን አድረስ የማድረግ ዝግጁነትን ያመላክታል። ይሄ እንደ ብስለትም ጭምር ይወሰዳል። አንዳንድ ጊዜ ከህዝብ ጥያቄ ከህዝብ ፍላጎት ያፈነገጡ ውሳኔዎችን ሁሉ መቀየር አግባብ እንደሆነ ጥሩ ትምህርት ይሰጣል ተብሎ ይታሰባል። ኬንያ ለዚህ ጥሩ ምሳሌ ትሆናለች። ይሄ ማለት ግን የኬንያ ችግር ተፈቷል ማለትም አይደለም። ከዚህ ቀደም ያለው የተባባል ነው። ፕሬዚደንቱ አሁንም የውስጥ ጉዳይ ላይ ያላቸው የተሰሚነት የሌጂትመሲ ጥያቄ ጉልህ ችግራቸው እንደሆነ ዋነኛው አመላካሽ ነው እና ድንገትም ውሳኔውን የቀለበሱበት ሊቀለብሱ የተዘጋጁበት ምክንያታቸው ይሄንን ቅቡልነት አልፎት ሊሄዱ እንደማይችሉ ለማሳየትም ጭምር እንደሆነ መርዳት ያስፈልጋልና የፖለቲካ ውሳኔም ጭምር ሊሆን እንደሚችል ማሰቡ ይበጃል። በኬንያ የሚፈጠር ሁኔታ በቀጠናው ሀገራት ላይ የሚኖረው ተጽዕኖ ከፍተኛ ስለመሆን የሚገልጹት ዶክተር በለጠም የኢትዮጵያ መንግስትም ይህንን ጉዳይ በአትኩሮት ይከታተሏል ተብሎ እንደሚጠበቅ ተናግረዋል። ለአሜሪካ ድምጽ አስማማየ ነው ዋሽንግተን ዲሲ።